የባህል መድረክ በኢትዮጵያ ፖለቲካ ውስጥ ብዙ ተራማጆችን ብዙ አስተሳሰብን የፈጠረው መነጋገር መነጋገሪያ የሆነው ፍቅር እስከ መቃብር የተሰኘው ሺ ዘጠኝ መቶ አርባ ስምንት ዓመተ ምሕረት የጻፉት መጽሐፋቸው ነው። ይሄ መጽሐፍ እንግዲህ ፍቅርን በውስጡ ይዞ ፊውዳል ኢትዮጵያን ምን አይነት ስርዓት እንደነበረና ወደፊት የምትመጣዋ ኢትዮጵያ ደግሞ እንዴት መገንባት እንዳለባትም የሚጠቁም መጽሐፍ ነው ተብሎ እንግዲህ በብዙ አጥኚዎች የሚዘረዘረ ጋዜጠኛና ደራሲ ጥበቡ በለጠ ስለ ክቡር ዶክተር ሐዲስ ዓለማየሁ የተናገረውን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምን ሰነበታችሁ። በኢትዮጵያ የሥነ ጽሑፍ ታሪክ ከፍተኛ ስፍራ የሚሰጠው የልብ ወለድ መጽሐፍ ፍቅር እስከ መቃብር ሰሞኑን ዳግም ደምቆ ወጥቷል። ለዚህ ምክንያቱ የታላቁ ደራሲ ዲፕሎማትና አርበኛ የክቡር ዶክተር ሐዲስ ዓለማየሁ ሐውልት ደብረ ማርቆስ ከተማ ተሰርቶ መመረቁ ነው። የፍቅር እስከ መቃብር ታሪክ ሲነበብ አንባቢውን በፍቅር ወጀብ አላክቶ የፍቅር እስረኛ የሚያደርግ ተአምረኛ መጽሐፍ ነው ይለዋል። ጋዜጠኛ ጥበቡ፣ ሙዚቀኛ ቴዲ አፍሮም በዚህ ልብ ወለድ በፍቅር ወድቆ በግሩም ዜማ ደራሲውን ብሎም ፍቅር እስከ መቃብርን በራዲዮ የተረከውን አርቲስት ወጋየሁ ንጋቱን ማር እስከ ጧፍ በሚለው ዜማው ህያው ማድረጉ ሌላው የሰሞኑ ታላቅ ክስተት ነው። በዕለቱ ዝግጅታችን ዘመን አይሽሬውን ብዕረኛ ክቡር ዶክተር ሀዲስ አለማየሁንና ስራዎቻቸውን እንቃኛለን። መልካም ቆይታ። ከአስር ቀናት በፊት በደብረ ማርቆስ ዩኒቨርሲቲ አምስተኛው ሀገር አቀፍ የሀዲስ አለማየሁ የባህል ጥናት ተቋም ጉባኤ ላይ የክቡር ዶክተር ሀዲስ ዓለማየሁ መልእክት ለወዳጆች የተሰኘ የግጥም መድበልና በከተማዋ የቆመው የሀዲስ ዓለማየሁ መታሰቢያ ሐውልት ተመርቋል። በደብረ ማርቆስ ዩኒቨርሲቲ ሀዲስ ዓለማየሁ የባህል ተቋም ውስጥ የግዕዝ ቋንቋ አስተማሪ ሊቀ ሕሩያን ተግባሩ አዳነ እንደሚሉት ተቋሙ በስማቸው 2004 ዓ ም ሲመሰረት በሁለት ሺ ሰባት ዓ ም ደግሞ በተካሄደው ዓለም አቀፍ ጉባኤ ላይ ሐውልታቸውን ለማቆም ተወስኖ ነው ዛሬ ለምርቃት የበቃው። ያሰራው ዩኒቨርስቲው ነው። ዩኒቨርስቲው እንግዲህ በሁለት ሺ አራት የአዲስ ዓለማ ባህል ጥናት ተቋማ ከራ ጠቁማል። በዚያ ውስጥ የግዝ ቋንቋ የስነ ጽሑፍ፣ የሙዚቃ እና ሌሎችም ያትር አሉት ና ይህ ሲቆቋም ከዚያ አንድ ጊዜ ሁለት ሺ ሰባት ከጀርመን ጭምር ዓለም አቀፍ ጉባኤ ያከበረና እንግዲህ ሐውልት እንድሰራላቸው ጥሩ ነው የሚል ነገር ነበረ። አሁን በነሐስ ሆኖ ጥሩ ሆኖ ነው የተሰራው እና ከዚሁ ጋርም መልእክት ለወዳጆች የሚል ግጡን ሊሞቱ አካባቢ ጻፏቸው ነበር። አብረው ነው የተመረቀ። ያንንም በዚህ ዩኒቨርሲቲው አሳትመዋል ማለት ነው። በእንግሊዝኛ የተተረጎሙ የታላቁ ደራሲ የሀዲስ አለማየሁ ፍቅር እስከ መቃብር አብዛኞችን ፍቅር የጣለ መጽሐፍ ነው። ከዚያ በዘለለ በኢትዮጵያ የትምህርት ተቋማት በተለይ ደግሞ በአዲስ አበባ ዩኒቨርሲቲ የስነ ጽሑፍ ዲፓርትመንት ውስጥ ላለፉት 50 ዓመታት የጥናትና ምርምር ጽሑፎች ሲሰሩበት የኖረ መጽሐፍ ነው። ዘመናዊ ሽሬውን ብዕረኛ ክቡር ዶክተር ሀዲስ አለማየሁን ለተከታታይ ዓመታት ለሶስት ጊዜ ቃለ ቃለመጠየቅ ያደረገላቸው ጋዜጣ ኛ ጥበቡ በለጠ ሀዲስ አለማየሁ ለቃለ ምልልስ ብዙም ክፍት እንዳልነበሩ ያስታውሳል። ከብዙዎች ጥያቄ ቢቀርብላቸውም እምቢታቸውን ቀስ ብለው ነበር የሚናገሩት ሲል ይገልጻቸዋል። ነገር ግን ይላል፣ ደራሲ ሀዲስ አለማየሁ በኢትዮጵያ የሥነ ጽሑፍ፣ የዲፕሎማቲክ ህይወት እንዲሁም የአርበኝነትና የፖለቲካ ህይወት ውስጥ በጣም ግዙፍ ቦታ የሚሰጣቸው ናቸው። ምክንያቱም ይላል ጋዜጠኛ ጥበቡ በመቀጠል ምክንያቱም እኚህ ሰው በኢትዮጵያ ሥነ ጽሑፍ ውስጥ ብቅ ያሉት ከኢጣሊያ ወረራ በፊት ነው። ከአስራ ዘጠኝ ሀያ ስምንት ዓመተ ምህረት በፊት ከተወለዱበት እና ካደጉበት እዚህ ደብረ ማርቆስ አካባቢ ከእንዶዳም ኪዳነ ምሕረት ዲማ ጊዮርጊስ አካባቢ ነው የተማሩት እንግዲህ በሺህ ዘጠኝ መቶ ዜሮ ሁለት ዜሮ ስድስት ሳቸውም እርግጠኛ አይደሉም ግን ከሁለት በአንዱ አመተ ምህረት እንደተወለዱ ነው የሚናገሩት። ከዛም ዲማ ጊዮርጊስ ቅኔን ቆጥረዋል። በኋላም ወደ አዲስ አበባ መጥተው ተፈሪ መኮንን ትምህርት ቤት በዘመኑ የነበረውን ትምህርት ጨርሰዋል። እስከ ስድስተኛ ክፍል ይሰጥ የነበረውን ያ ትምህርት ማለት የዘመኑ ትልቁ ትምህርት ማለት ነው፣ እስከ ስድስተኛ ክፍል። ከዛ በኋላም ወደ ዳንግላ ወደ ጎጃም መጥተው ስራ የጀመሩበት ነበረ። እዛም ትምህርት ቤት እንዳቋቋሙ ነው ታሪካቸው የሚናገረው። በኋላም በኢጣሊያ ወረራ ወቅት ከነራስ ምሩ ጋር የኢጣሊያን ወራሪ ኃይል ለመዋጋት ወደ ጫካ ወደ ዱር የገቡ ደራሲ ናቸው። እንግዲህ ከዛ በፊት በነበሩት በተፈሪ መኮንን ትምህርት ቤት ውስጥ ለኢጣሊያ ወረራ ሲያስተምሩ የነበሩ ናቸው። በቲያትር ልዩ ልዩ ቲያትሮችን እየጽፉ ነበረ። ለምሳሌ የአበሻና የወደኋላ ጋብቻ፣ የኢትዮጵያና የጣሊያን ጦርነት በአድዋ ይሄን ህዝብን መቀስቀሻ አድርገዋል። እንግዲህ ከዛ በኋላ ወደ ጦርነቱ ነው የሚገቡት ያሉት እ ደራሲ የትያትር ሰው፣ ቲያትርን ካስተዋወቁ ሰዎች አንዱ ናቸው በኢትዮጵያ ውስጥ። ከዛ በኋላ ጦርነት ውስጥ ብዙ ከተሳተፉ በኋላ እንደዚሁ ይማረኩና ወደ ኢጣሊያ አገር ነው በስርዓት የሚሄዱት። ተማርከው እና ኢጣሊያ ውስጥ ሊፐሪ በሚባል ደሴት ታሰው ለረጅም ዓመታት ይቆያል። በኢጣሊያ ፋሽስት እስር ላይ የነበሩት ሀዲስ አለማየሁና ሌሎች ኢትዮጵያውያን በኋላ በእንግሊዝና በሌሎች የተባበሩት የአውሮጳ ጦር ኃይላት አማካኝነት ከእስር ነጻ ሆነው ወደ ሀገራቸው ተመለሱ። አዲስ አለማየሁ ወደ ኢትዮጵያ ከመጡ በኋላ በ936 ወይም በ937 ዓ ም አካባቢ በውጭ ጉዳይ ሚኒስትር ተቀጥረው ማገልገል ይጀምራሉ። ከዚያም የኢትዮጵያ ዲፕሎማት ሆነው ወደ ዩናይትድ ስቴትስ ተላኩ። አምባሳደር ነበሩ። እንግዲህ እዛ በቆይታቸው ወቅት ኢንተርናሽናል ሎ የዓለም አቀፍ ህግ ተምረዋል። ነገር ግን አልጨረሱትም። ምክንያቱም በውጭ ጉዳይ ሚኒስቴር በኩል ተቀየሩና እና ስለዚህ እሳቸው እንደሚናገሩት ያንን ትምህርት ወረቀቱን ሰርተፊኬቱን ነው ያላገኙት። ትምህርቱን ተምረው ጨርሰውታል። እንግዲህ እዚህ ላይ የሚያሳየው አንድ ስድስተኛ ክፍል በኢትዮጵያ ውስጥ የነበረ እንደገናም በኋላ ደግሞ የቅኔ ትምህርት ቤቶች የተማረ ሰው አሜሪካ ውስጥ ሄዶ በኢንተርናሽናል ሎ ዓለም አቀፍ ህግ ሲማር ይሄ የኢትዮጵያን የጥንቱ የትምህርት ስርዓት ምን ያህል ተወዳዳሪ እንደነበርም ያሳያል። ከዛ በኋላ እኚህ ሰው በኢትዮጵያ ከሰርሱ በኋላ በእስራኤል የኢትዮጵያ አምባሳደር ነው አገልግለዋል። እንደገናም ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ዋና ተጠሪ ሆነው ሀገራቸውን አገልግለዋል። እዛ በነበሩበት ወቅት በተለይም ኒውዮርክ ውስጥ በነበሩበት ሰዓት ይሄ አሁን የአዲስ አበባ ውስጥ የሚገኘውን ኢሴ ወይንም ኢኮኖሚ ኮሚሽን ኦፍ አፍሪካ የሚባለው የአፍሪካ ኢኮኖሚ ኮሚሽን አዳራሹን እንዲሰራ የአፍሪካኖች መሰብሰቢያ ስላልነበራቸው፣ ኢትዮጵያ ደግሞ የአፍሪካ መዲና ናት በሚል በግርማዊ ቀዳማዊ ኃይለ ስላሴ ደብዳቤ በመጻፍ ስልክ በመደወል በመጨቅጨቅ ኢትዮጵያ ይህን አዳራሽ እንድሰራ የአፍሪካ መሰብሰቢያ እንድትሆን ከፍተኛ ጥረት ያደረጉ ዋናው ሰው ናቸው። በመጪው ግንቦት አስራ ሰባት ሁለት ሺ ዘጠኝ ዓመተ ምህረት ሀምሳ አራተኛ አመቱን የሚያከብረው የአፍሪካ ህብረት መቀመጫው ኢትዮጵያ እንደሆነ እስከ ዛሬ ዘልቋል። እንደተጠቀሰው ብዕረኛው ክቡረ ዶክተር አዲስ አለማየሁ በኢትዮጵያ በስነ ጽሁፎቻቸው ይታወቁ እንጂ መተዳደሪያቸው የመንግስት ስራ ነበር። አዲስ አለማየሁ መጀመሪያ ከጻፏቸው መጽሐፍቶች መካከል በሺ ዘጠኝ መቶ 1949 ዓ ም ለአንባቢ ያቀረቡት ተረት ተረት የመሰረት የተባለው ይጠቀሳል። በተረት ረት ብዙ ፍልስፍናዎችን ብዙ ትልቅ ጉዳዮችን የተናገሩበት ያስተማሩበት ነው። ሺህ ዘጠኝ መቶ አርባ ስምንት ተረት ተረት የመሰረት በሚለው መጽሐፋቸው ከዚያም በመለጠቅ በዚሁ ዓመት ሺህ ዘጠኝ መቶ አርባ ስምንት የትምህርትና ተማሪ ቤት ትርጉም የሚል ስለ ትምህርት የጻፉ የመጀመሪያው ሰው ናቸው። ሌላው ትልቁ በኢትዮጵያ ስነ ጽሁፍ ውስጥ ላለፉት ሀምሳ ዓመታት ትልቅ ማስተማሪያ የሆነና ኢትዮጵያን ስነ ጽሁፍ ከፍ ብሎ እንዲታይ ያደረገ መጽሐፋቸው ፍቅር እስከ መቃብር የተሰኘው ነው ዘጠኝ መቶ ሃምሳ ስምንት ዓመተ ምህረት የታተመ ነው። እንግዲህ በኢትዮጵያ ስነ ጽሁፍ ውስጥ አዲስ ክስተት አዲስ አስተሳሰብ ያመጣ፣ ትውልድን ያነቃነቀ፣ ለለውጥ ለብዙ ፍልስፍናዎች፣ ለብዙ ጥያቄዎች ያነሳሳ መጽሐፍ ነው ይሄ መጽሐፍ። ሌላው መጽሐፋቸው ኢትዮጵያ ምን አይነት አስተዳደር ያስፈልጋታል በሚል በቀዳማዊ ኃይለ ስላሴ ዘመነ መንግስት ተጽፎ የቆየ ነው። ለዛ ነው አሳይተዋቸው፣ ይታተማል ብለዋቸው፣ ግን እሳቸውም ያላሳተሙላቸው በኋላም ደርግ ስልሳ ስድስት ከመጣ በኋላም ለደርግ ሰጡት። ደርግም አይታተምም ብሎ ያልታተመ መጽሐፋቸው ነው። ሌላው በኢትዮጵያ ስነ ጽሁፍ ውስጥ እንደዚሁ ተጠቃሽ የሆነው ሺ ዘጠኝ መቶ ሰባ አራት ዓ ም ያሳተሙት ወንጀለኛው ዳኛ የተኛው መጽሐፋቸው ነው። ሌላው 980 ዓ ም ደኛው አቆጣጠር ማለት ነው የልምዣት የተሰኘው ትልቁ መጽሐፋቸው አንዱ እሱም እንደዚሁ የጥንታዊውን የኢትዮጵያ የጋብቻ ሁኔታ ያሳዩበት መጽሐፋቸው ነው። ሌላው ወደ መጨረሻው የጻፉት እና የህይወት ታሪካቸውን በአብዛኛው የእሳቸውንም የሌሎችንም በእሳቸው የእድሜ ዘመንተኛ የሆኑ የኢትዮጵያን ታሪክም የዳሰሱበት ትዝታ የተሰኘው መጽሐፋቸው ሺ ዘጠኝ መቶ ሰማኒያ አምስት ዓመት የጻፉት እና አዘጋጅተው ያስነበቡን በጣም ግሩም የሚባለው መጽሐፋቸው ነው። ፍቅር እስከ መቃብር በንጉሱ ጊዜ የቡርዣውን ዘመን ስልጣን የሚደግፍ ሆኖ መታየቱን ብዕረኛው አዲስ አለማየሁ ለጋዜጠኛ ጥበቡ በለጠ አጫውተውታል። ንጉሱም ከስልጣን ወርደው አብ ሂደቱ ከፈነዳ ወዲህ የቡርዣውን ስርዓት የሚያጣጥል የአሮጌው ስርዓት ማክተሚያ እና የአዲስ ስርዓት መምጫን የሚያሳይ መሆኑም ተነግሮለት ነበር። ሐዲስ ዓለማየሁ ሺ ዘጠኝ መቶ ዘጠና አራት ዓመተ ምህረት እንደዚሁ ቃለ መጠይቅ አድርጌላቸው ነበር ለጋዜጣ ጽሁፍ አዲስ ዜና ለሚባለው ጋዜጣ እና የዛን ጊዜ ምንድን ነው ያሉኝ? ሰዎች ለፍቅር እስከ መቃብር እንደተጻፈ ይዘው ለጃንሆይ አሳዩቸው፣ ይሄው ሐዲስ ዓለማየሁ ከኛ ጋር እየኖረ በእኛው ተሾሞ የዚሁ የኛው መንግስት ባለስልጣን ሆኖ ይኸው እንዲህ አይነት መጽሐፍ አዘጋጅቶ መንግስታችንን አዋረደ ብለው ሰጧቸው ለጃንሆይ። ጃንሆይ ተቀበሉና ሲያዩት ርዕሱ ፍቅር እስከ መቃብር ይላል፣ ከስሩ ልብ ወለድ ታሪክ የሚል አለው። እና ወዲያው ሳያነቡ መለሱላቸው፣ ምንድን ነው የምትሉት እናንተ ሰዎች? ይሄ ሰው ፍቅር እስከ መቃብር ልብ ወለድ ታሪክ ብሎ ነው የጻፈው። ልብ ወለደውም የጻፈው ምን አድርግ ነው የምትሉት ብለው ጃንሆይ መለሱት። ስለዚህ ያ መጽሐፍ ተጽዕኖም አልፈጠረብኝም በጃንሆይ በኩል። እንደውም ከሚወዷቸው መጽሐፎች አንዱ እና ዋና ውስጥ ነው። ምክንያቱም እሳቸው ያስቡት እኔ የጻፍኩበትን የስርዓተ ማህበር ከእሳቸው በፊት እንደነበረ አድርገው ነው የሚያስቡት። ስለዚህ ግርማዊ ቀዳማዊ ኃይለ ሥላሴ ሺ ዘጠኝ መቶ ሀያ ሶስት ዓመተ ምህረት ወደ ስልጣን ሲመጡ ብዙዎቹን አሻሽለዋል ተብሎ ይታሰባል። ስለዚህ እሳቸው አዲስ አስተሳሰብ ሞደርኒዝም ያመጡ ናቸው። አዲስ የጻፉት ግን ከእሳቸው በፊት የነበረውን ስርዓተ ማህበር ነው የሚል አሳሰብ ሰርጾ ስለነበረ ያንን መጽሐፍ በአዎንታዊ መልኩ ነው የተቀበሉት። በኋላም በኋላ ደርግ ሲመጣ እንግዲህ እንቅስቃሴዎች መሬት ላራሹ የሚለው ስለዚህ ፍቅር እስከ መቃብር አብዮት አስነስቷል ብለው እንቅስቃሴ አራማጅ ነው ተራማጅ ነው የሚል አስተሳሰብ ስለነበር ብዙ ወጣቶች እዛ ውስጥ የነበረውን የፍቅር ታሪክ ወደ ፖለቲካ ማዞር አሮጌው ስርአት ማክተሚያና አዲስ ስርአት መምጫን ያሳየ ነው ነው የሚሉት። በሺህ ዘጠኝ መቶ ሰባ አራት አርቲስት ወጋየሁ ንጋቱ ፍቅር እስከ መቃብርን በኢትዮጵያ ራዲዮ ግሩም አድርጎ ከተረከው ወዲህ መጽሐፉ በኢትዮጵያውያን ልብ ውስጥ ተቀመጠ። ወጋየሁንም ከጫፍ እስከ ጫፍ አስተዋወቀ ለዚህ ብዕረኛው ሀዲስ አለማየሁ መጽሐፉን እኔ ጻፍኩት እንጂ መጽሐፉ ያንተ ነው ብለው መጽሐፋቸው ላይ ጽፈውና ፈረመው እንደሰጡት ጋዜጠኛ ጥበቡ በለጠ ተናግሯል በ1992 ዓ ም የክብር ዶክትሬት ማዕረግን ከአዲስ አበባ ዩኒቨርሲቲ የተቀበሉት ሐዲስ አለማየሁ በጤንነት ምክንያት ዩኒቨርሲቲው ተገኝተው መቀበል አልቻሉም ነበር። እድሜም የመጫጫን ሁኔታ ስለነበረ፣ ስለዚህ ቤታቸው ነው የአዲስ አበባ ዩኒቨርሲቲ ካቢኔ መጥቶ ያንን ክብር ዶክትሬት ዲግሪ የሰጣቸውና እዛ ስለነበርኩኝ በወቅቱ በጣም ሲቆጡት፣ እዚ ይለኛል እንደዚህ ከደከምኩ በኋላ ነው ወይ ምትሰጡኝ? ምናለ በግሬ በደንብ እየሄድኩኝ ሳለ ብትሰጡኝ፣ ና በክብር ብቀበል ያሉት ከአእምሮዬ አይጠፋም እና በእርግጥ አመስግነዋል። በጣም ደስ ብሏቸዋል። ጋዜጠኛ ጥበቡ በለጠ አንድ ሳልናገረው የማላልፈው ነገር ይላል በመቀጠል ሌላው፣ እንደው በዚህ አጋጣሚ ሳልጠቅሰው የማላልፈው ይሄ ፍቅር እስከ መቃብር የተሰኘው መጽሐፍ ላይ ታሪኳን ሰብለ ወንጌል፣ በዛብህ፣ ጉዱ ካሳ የሚባሉ እነዚህ ሶስት ዋና ዋና ገጸ ባህርያት በአንድ መቃብር ውስጥ ነው የሚገቡት እና እነዚህ የለውጥ አቀንቃኞች የነበሩ ሰዎች ናቸው እና ብዙ ሰዎች ይሄን የሚተረጉሙት እነዚህ የለውጥ አቀንቃኝ ወደፊት እንግዲህ ሃምሳ ስምንት ዓመተ ምህረት ነው የታተመው። ወደፊት የሚመጡት ጣቶች አቀንቃኞች በስርዓት ካልተጓዙ መቃብራቸው አንድ ቦታ ይሆናል፣ ብዙ ይሞታሉ የሚል እንደ ነቢይ የታያቸው ነው የጻፉት የሚሉ ሰዎች አሉ። አዲስ ያ ስርዓት በሙሉ እንዲዘረገፍ እንዲወድቅ አይፈልጉም። እንዲካብ የኢትዮጵያ ስር ነቀል ለውጥ አይደለም ያስፈልጋት ባላት ስርዓት ላይ ካቡን ይሄ አንዱ በአንዱ የተጫነውን ካብ እያስተካከሉ ጫናው እንዳይበዛ፣ ሁሉም እኩል እንዲሆን ቀስ ብሎ ችግር የሚደረግባት እንጂ በአንዴ ነቅሎ የሚጣል ስርዓት የለም። ያ ከሆነ ደግሞ ብዙ እልቂት ብዙ ደም ይፈሳል ብለው ዘጠኝ መቶ ሀምሳ ስምንት ዓመተ ምሕረት እየተነበዩ ሰው ናቸው እውነትም የታየው ከዛ በኋላ ያለው እንግዲህ ከሺ ዘጠኝ መቶ ስልሳ ስድስት ዓመተ ምሕረት አንድም ተማሪ አሜሪካ ውስጥ ጥገኝነት አልጠየቀም ይባላል የኢትዮጵያ ተማሪ። ከዛ በኋላ ነው እንግዲህ ከስልሳ ስድስት በኋላ ብዙ ስደት ብዙ እንግልት ብዙ ነገሮች እየመጡ የሄዱት እና ያንን ስርዓት የተናገሩበት መጽሐፍ ነው ይባላል። ወደ ፍቅሩ ስንመለስ እዚህ መጽሐፍ ውስጥ የሚታየው ፍቅር የሰብለ ወንጌልና የበዛብህ ፍቅር እስከ መቃብ የሚባለው ራሳቸው ሐዲስ ዓለማየሁ በሕይወታቸው የኖሩትን ፍቅር ነው። ለምሳሌ ከባለቤታቸው ከወይዘሮ ክበበ ፀሐይ ጋር እስራኤል ሀገር ከተጋቡ በኋላ በጣም ጥቂት ዓመት ነው አብረው የኖሩት። ከዛ ባለቤታቸው በሕይወት ያልፋሉ። ካለፉ በኋላ ሐዲስ ዓለማየሁ ምንም አይነት ትዳር አልመሰረቱም። እኔ የመጨረሻው ቃለመጠይቅ ያደረግኩላቸው ሺ ዘጠኝ መቶ ዘጠና አምስት አመተ ምህረት ነበር እና ለምን ሳያገቡ እስካሁን ድረስ ቆዩ እና ሳይወልዱ ቆዩ ለምን? ምንድን ነው ይሄ የሆነው ስላቸው፣ የግራ ጣታቸውን አሳይተውኝ ቀለበታቸውን አሳየኝ። ይህን ቀለበት ያደረገችልኝ ክበበ ፀሐይ ናት። እሷ ይህን ቀለበት ሳታወልቅ አረፈች። ይህን ቀለበት ከጣቴ ላይ ማን ነው ሊያወልቀው የሚችለው ከእሷ ውጪ? እኔም ለእሷ አድርጌላታለሁ እንዳደረገችው ነው ያረፈችው። ስለዚህ ይሄን ቀለበት የሚያወልቀው ከእሷ ውጪ ስለሌለ ነው ነው ያገኙ ስለዚህ ይሄ ምን ማለት ነው እውነተኛው ፍቅር እስከ መቃብር በእሳቸው ህይወት ላይ የሚታይ ነው እና የሚገርሙ ደራሲ ናቸው ገና መመርመር ትውልድ ሊያጠናቸው የሚገባ ደራሲ ይመስለኛል ልጆች አላቸው የአብራ ክፋ የላቸውም የሚያሳደጓቸው የወንድም የእህት ልጆች ናቸው ያሏቸው በደብረ ማርቆስ የቆመው የሀዲስ አለማየሁ ሀውልት ለኢትዮጵያውያን ደራሲዎች ሁሉ ማስታወሻ ነው ያሉት በደብረ ማርቆስ ዩኒቨርሲቲ ሀዲስ አለማየሁ የጥናት ተቋም ውስጥ የግዕስ ቋንቋ አስተማሪ ሊቀ መህሩያን ተግባር ዋዳነ በመጨረሻ ይሄ የሚሆነው እሳቸውን ብቻ ለመዘከር ሳይሆን ከዚያው ከኤልያስ ብናያስብ ንወሳኝ ንጉሴ በኢትዮጵያ ብዙ ደራሲያን አሉ። ኢትዮጵያውያንም ወይም ዓለም አቀፍ ደራሲያን ለማሰብ ነው። እንግዲህ በደራሲያንነት በአርበኝነት፣ በመራሄ መንግስትነት፣ በአምባሳደርነት ይህን ሁሉ የሚጠቅስ ሀውልት ነው እንግዲህ የቆመላቸው። አድማጮች የታላቁ ደራሲ ዲፕሎማትና አርበኛ የክቡር ዶክተር ሀዲስ ዓለማየሁን ሕይወትና ስራቸውን ያየንበትን ዝግጅቴን እዚህ ላይ ያጠናቅቃለሁ። አዜብ ታደሰነኝ ጤና ይስጥልኝ።